በኮንሶ ሰዎች አሁንም በጅምላ እየታሰርን ነው። የኮንሶን ሕዝብ ወክለው ጥያቄ ያቀርቡ የነበሩ የኮሚቴ አባላት የተወሰኑት ታስረዋል፣ አብዛኞቹ ደግሞ መኖሪያ መንደራቸውን እየጣሉ ተሰደዋል። እኛም በስደት ጫካ ገብተን ነው የምናነጋግራችሁ ሲሉ የኮንሶ ነዋሪዎች ነን ያሉ ሁለት ሰዎች ለአሜሪካ ድምፅ ተናግረዋል። የደቡብ ክልል መንግሥት ቃል አቀባይ ስልክ በተደጋጋሚ ብንደውልላቸውም ስላላነሱ ልናገኛቸው አልቻልንም። በተመሳሳይ ለደቡብ ክልል ፖሊስ ኮሚሽነርም ተደጋጋሚ የስልክ ሙከራ አድርገን አላገኘናቸውም። ጽዮን የዚህንም ዝርዝር ይዛለች። በደቡብ ክልል ኮንሶ ወረዳ ኮንሶ ከልዩ ወረዳነት ወደ ወረዳ ዝቅ ብላ በሰገን ዞን ስር ልትተዳደር አይገባም ራሱን ችሎ በዞን መደራጀት ይገባዋል በሚል ያነሱት ጥያቄ ለበርካታ የሰው ሕይወት መጥፋት፣ ንብረት መውደም፣ መታሰርና መሰደድ እንዳደረጋቸውና አሁን ደግሞ ይህን ጥያቄ በግልጽ ያነሱ ጥያቄውን ያነሱ ሰዎች የቅርብ ቤተሰብ የሆኑና የመናገር አቅም ያላቸው ናቸው ተብለው የታሰቡ በሙሉ በተገኙበት እየተደበደቡ በሌሊት ፍተሻ እየተደረገባቸው እንደሚታሰሩ ከተማው ነዋሪ እንደሆኑ የገለጹ ነገር ግን ስማቸውንና ማንነታቸውን ገልጸው ተፈጠረ ያሉትን ቢናገሩ እንደበደባለን እንታሰራለን የሚል ስጋት እንዳላቸው ይናገራሉ። በኮንሶ ሁኔታዎች ተባብሰዋል ያለን አንድ ሰው የዩኒቨርሲቲ ተማሪ መሆኑን ገልጾ ስሙን ለመናገር ግን ፈቃደኛ ሳይሆን ቀርቷል። በመጀመሪያ የጠየቅኩት ማንነትን እንድደብቅ ምክንያት የሆነ ምንድን ነው የሚል ጥያቄ ነበር። ምክንያቱ ምን አለ መሰለሽ፣ እኛ አካባቢ አስተያየት እንኳን መስጠት ይቅርና አሁን ህዝባችን እኔ የኮንሶ ተወላጅ መሆንን እንደነገርኩሽ፣ ህዝባችን የጠየቀው የራስን በራስ የማስተዳደር አንቀጽ ሰላሳ ዘጠኝ የኢትዮጵያን ኮንስቲቱሽንን መሰረት አድርጎ የጠየቀውን የመዋቅር ጥያቄ ካለበት ደረጃ ከፍ ብሎ የእድገት ደረጃን እንዲያገኝ ይህም ደግሞ ጥያቄውን እንዲያነሳ ያደረገው የገፋፋው ብዙ መሰረታዊ የሆኑ ነገሮች አሉ። እና ይህንን ጥያቄ የኮንሶ ህዝብ ሲጠየቅ በዛ ምክንያት እኔ አሁን የኮንሶውን ጥያቄ በመደገፌ ባለስልጣኖች አንተ ለምን የኮንሶውን ጥያቄ ትደገፋለህ በሚል እኔ ልታሰር ልሞትም፣ እኔን የማያደርጉት ጥረት የለም እና ከዚ አንጻር እንኳን እኔ ብቻ ሳይሆን ይህን ማንነት ከታወቀ የኔ ዘሮዎች ማንንም ሳይቀር ይታሰራል እሱ ያለበትን ቦታ ነገሩ እሱን አምጡ እሱን እንደዚ አድርጎ የሚባል እና ፍሪዴም የሆነ ፍሪዴም ስፒች የሚባለው ነገር የለም እና ከዚ አንጻር ዴሞክራሲ እንዴት እንደሚታይ አይዶ ነው። እንዲህ በጣም ከባድ የሆነ እውነታ ላይ ያለው እና ከዚ አንጻሩ የሚያስመን እንድድብቅ እየተገደልኩት ይህን ወጣት በግልህ አንተ ላይ የደረሰብህ ምን ጉዳት አለ ስል ጠየቅኩት። እናቲ አጎቶቼ አባቶቼ ታስረዋል የሚያስተምርኝ የለም እስኪ እንደገና ግልጽ አርገው እናቶቼ አባቶቼ ማለት ስንት እናት ስንት አባት ነው ያለ የምረዱ እኔ እኔን የወለደች እናት ጨምረው እኔን የምረዱ እናቶቼ ያሉ ማለት በኔ እናት እድሜ ክልል ያሉ ማለት ነው እኔ የቤተሰቤ አቅም ደካማ ከመሆን አንጻር እኔን የምረዱ የቤተሰቤ ሪላቲቮች አሉ ዘመዶች ማለት ነው እና እነሱም ታስረዋል። አጠቃላይ እናቶቼ ለማለት ያልኩ ስለዛ ነው። አባቶችም እንኳን እንደዛው ስም የኔ አባትን ጨምሮ የተለያዩ አይነን የሚረዱ ምክንያቱም ከወንሶ የሚታወቀው እርስ በርስ በመከባበር እርስ በርስ በመረዳዳት በሀሳብ፣ በአቅም፣ በማንኛውም ነገር እርስ በርስ በመረዳዳት ነው የሚታወቀው። አንድነት ያለው ማህበረሰብ ነው። እና አሁን ከዛ አንድነት ያን አንድነት ስመት ራሱ እያገኘው አይደለም እና ትምህርት የምናሳራፍ ተገድ እጃለሁ አሁን ላይ እየተማርኩኝ አይደለም። ብዙ ጭንቀት ብዙ ሀሳብ መጥቶብኛል። እና እኔ ብቻ አይደለውም። በቃ እንዳለ ጠቀላላ የኮኑ ሰው ተማሪዎች የተባሉት ጠቀላላ አሁን ላይ እየተማሩ አይደሉም። ምክንያቱም የሚረዳቸው የለም ኢኮኖሚካሊ በአካባቢው ገበሬው ማሳውን እያረስ አይደለም። በየማሳው የገቡ ማሳ ላይ ያለው ሰው የሚያርሰው አርሶ አደር በግድ አስነው ታስሮ ወደ አስረው ወደ እስር ቤት ይወስዳሉ። ሲያስሩም ደግሞ እየቀጠቀጡ እየመቱ ምናምን ነው የሚወስዱት። ነጋዴው እየተንቀሳቀሰ አይደለም። በመንግስት ስራም የሚተዳደረው ደሞዝ የሚያገኝም አሁን ላይ አንድ ዓመት እየሆነ ነው። ደሞዝ እያገኘ ያለም በአካባቢው ድርቅ፣ ረሀብ እና እንጃ በጣም የሚከብድ ነገር ነው። እና አይምሮ በጣም እየተጨናንቀ ነው ወዳልተፈለገ ነገር እየገባ በግል አንተ እናትና አባት ታስረዋል። መቼ ነው የታሰሩት? ከታሰሩት አሁን ሁለት ሳምንት ሆነዋል። የኔ አጎቶች ከታሰሩት ቆይተዋል። አጎቶች የታሰሩት በጣም ቆይተዋል። እነሱ ደግሞ ከስታስረው ቀጠሮ ይሰጣቸዋል። ሄደው ቀጠሮ ቀን ስቀረም አይነገራቸውም። ምንም አይባልም። እስኪጣራ ድረስ ብለው ደግሞ ወደ ሌላ ቀን ያሸጋግራሉ። እንደዚህ እያደረጉ እያደረጉ እያደረጉ እስካሁን ድረስ ቀን ቀጠሮ ነው የሚሰጠው እንጂ እልባት የሚሰጠው ወይም መፍታቸው ይሄድ ችግራቸው ይሄድ የሚባል ነገር የለም። በዚህ ሰዓት ራሱ ሕዝብ እየታሰረን ያለው እና በጣም የሚከብድ ሁኔታ ላይ ነው ያለው። እንጃ ምን ለማለት ራሱን የሚከብድ ነው። እናት የወለዱህ እናትና አባት እስር ቤት ናቸው ያሉት? አዎ፣ እኔም የወለዱህ እናትና አባቴ ታስረዋል፣ አጎቶቼ ታስረዋል፣ ሌሎች የኔ ጠቅላላ ጎሳዎቼ ራሱ አብዛኛዎቹ ታስረዋል። እና የሚያስተምረኝ ዘመድም የለኝም አሁን ላይ እና በጣም ከባድ ሁኔታ ላይ ያለው። ይህ ወጣት እንደሚለው ከሆነ ቤተሰቦቹ እስር ቤት ናቸው፣ እርሱ የሚገኘውም ተደብቆ ነው። የሚማርበት ዩኒቨርሲቲ የሚገኝበት ሀገር ቢሄድ የኮንሶ ተወላጆች ታድነው ይታሰራሉ የሚል ስጋት ስላለው ነገሮች ቁርጣቸው እስኪታወቅ ባለበት ሁኔታ የመቆየት ሀሳብ አለው። ኮንሶ በአሁኑ ወቅት አለው ያለውን ገጽታ ያብራራል። ኬጂ ተማሪ ራሱ የማይማርበት ሁኔታ አለ። ትምህርት በጣም የለም ዜሮ ነው። የ የመንግስት ተቋማት ምንም ስራ ሁሉንም አቁመዋል። ፖሊስ ራሱ ትጥቁን ተፈቶ፣ ፖሊስ ራሱ ስራ ይሰራል አስተማሪ እያስተማረ አይደለም። የጤና ተቋማት እራሱ ተዘግተዋል። ያለው አንድ ሆስፒታል ነው በኮንሶ አለ። እሱም አሁን ላይ የወታደሮች መገልገያ ነው የሆነው እንጂ የህብረተሰቡ አይደለም። እያንዳንዱ አርባ ሶስት ቀበሌ ነው ያለው። በኮንሶ ባሉት አርባ ሶስት ቀበሌዎች ውስጥ እያንዳንዱ ትምህርት ቤት አሁን ላይ የወታደር ካምፕ ወይም የእስረኞች ማረፊያ ሆኗል። ወታደሮች ይዛርፈው በቀበሌ ውስጥ ያለውን ሰው ይዘው እዛው ተማሪ የሚማርበትን ትምህርት ቤት ወደ ወታደር እንተቀይሮ እዛ እያስገቡ እንደ ማረፊያ ወይም እንደ እስር ቤት እየተጠቀሙ ነው የሚገኘው እና ያለው ሁኔታ እኔ እንዴት አድርጌ ማብራራት እኔ እንጃ ከአቅሜ በላይ ሆኗል እና በጣም ሆኔ የሚከብድ በአንድ ከአንድ ሀገር የምጠብቀው አይነት አይደለም እና እኔ እንጃ ኢትዮጵያ ውስጥ እንደዚህ አይነት ነገር ይደረጋል ብሎ ማመን በጣም እንጃ የማይጠበቅ ነገር ነው እና ከባድ ነው በጣም በኮንሶ በህዝብ እንደ ተወከሉ የሚገልጹ የኮሚቴ አባላትና ነዋሪዎች ላለፉት በርካታ ወራት አቤቱታቸውን ሲያቀርቡና ና ለአሜሪካ ድምጽ አስተያየት ሲሰጡ ነበር በኮንሶ ያለውን ሁኔታ መረጃ ሲደርሰን ለቀናት ወደ ተለያዩ ስልኮች ደውለን ነበር አንድም ስልክ አይሰራም ተሳክቶልን አግኝተን ያነጋገር ነው ወጣት ስልኮቹ የማይሰሩት ለምን እንደሆነ ስንጠይቀው አብዛኛው ሰው ሸሽቶ ጫካ ገብቷል ሰዎች ስለሚታሰሩ ሲታ ሳይታሰሩም ስለሚደበደቡ ተደብቀዋል። በዚህ ምክንያት አንዳንዱ ቦታ ኔትወርክ የለም፣ አንዳንዱ ቦታ ደግሞ ስልክ ቻርጅ ማድረጊያ መብራት የለም ብሎናል። እኔ ራሴ አሁን ያለሁበት ቦታ ማንም አያገኝም። ምንም ስደት ላይ ነኝ ያለሁት። ከመታሰር ከመሞት ለመትረፍ ሁሉም የአካባቢው ኅብረተሰብ ከሚኖርበት ቦታ ወደ ሌላ ቦታ ወደ ሌላ አጎራባች ቀበሌ እየተሰደደ ነው። ምክንያቱም አሁን ሰው ያለ ጥፋቱ እየሞተ እየታሰረ እንግልት ለእንግልት፣ ለሞት፣ ለስደት እየተዳረገ ስለሆነ ነገሮች በጣም ስለሚከብዱት ከዛ እንትን ለማለት እና እንደ አንድ ወጣት ምን ተስፋ ታደርጋለህ? አልኩት። እኔ አሁን ላይ ተስፋ ወደ መቁረጥ እየመጣ ነው። ምክንያቱም በአንድ ሀገር መንግስት አለ ተብሎ እስከሚታሰብ ድረስ እንደዚህ አይነት ድርጊት ሲደረግ ወጣቱን ወደ አልተፈለገ ነገር ይጋብዛል። አሁን እኛ ጋር ያሉት በአካባቢው ያሉት ጠቅላላ ወጣቶች እስከ መማረር ደርሰዋል። ምክንያቱም በአካባቢው አንተ መስራት የማችል ከሆነ ይዝን እንኳን መስራት ይቀርና መኖር ያልቻልንበት ሁኔታ ነው እየተፈጠረ ያለው እና ከዛ አንጻር እንደ አንድ ሀገር አንድ ሀገር ውስጥ ዲሞክራሲ አለ በለ ኢትዮጵያ ሰላም ትባላለች፣ ግን እኛ ሰላም የለም እኛ ሌላ ኢትዮጵያ ውስጥ ነው ነው እንጂ የምኖረው የሚባለው ነገር ራሱ አጠያያቂ ጉዳይ ነው። እና እኔ እንጃ በጣም የሚዘገንንና ኢትዮጵያ ከአንድ ከኢትዮጵያ መንግስት የማጠብቀው ነገር ነው እየተደረጋል። እና ኢትዮጵያን እንዴት ነው የኢትዮጵያ መንግስት እንዴት ነው ይህን ነገር መንግስት የለም እንዲ ኢትዮጵያ ውስጥ ወይስ እኛ የኢትዮጵያ ህዝብ አይደለንም ወይ? ለምንድን ነው መልካም አስተዳደር የሚባለው ካመለ እኛ የኢትዮጵያ መንግስት አይደለንም ተብለን የምንጨቆነው ለምንድን ነው? እንደ ሌላ ማህበረሰብ ለምንድን ነው ማንታየ ጥያቄያችን ለምን እልባት የማያገኝ የሚባለው ነገር በጣም ከባድ ሁኔታ ላይ ያለው። ሌላው የኮንሶ ነዋሪ መሆናቸውን የገለጹ ግለሰብ እኔ የኮሚቴው አባል አልነበርኩም፣ ነገር ግን ኮንሶ ወደ ዞን ከፍ ትበል የሚለውን ጥያቄ በመደገፌ ብቻ ለእስራት ተፈልግ ያለው አሁን ራሴን ደብቄ ራቅ ብዬ እገኛለሁ ብለዋል። ህዝባችን በጣም በጠየቀው ጥያቄ ምክንያት እየተገረፈ እየተሰደደ እየታሰረ እየሞተ ነው ያለው። አብዙ አሁን በዚህ ቀናት ውስጥ እናቶች እየታገዱ እየተገረፉ ይታሰራሉ። ትምህርት ቤቶች ኦልሬዲ እንደተዘጉ ነው ያሉት። እንዳለ ህዝቡ በጣም ትልቅ ላይ ነው ያለው። ሌሊት ቤት ማደር አይቻልም፣ ቀን ደግሞ ቤት መዋል የለም። ይህ ትልቅ ቦታ ነው ውስጥ የምትውለው። ስለዚህ በጣም ኮንሶ ውስጥ አሁን ያለው አስቸጋሪ ሁኔታ ማንም ሊሰማን የሚችል የለም። እንደውል ትም እና ምልክትም ትም ማንም ሊሰማን አልቻለም። አሁን ይህንን የሚፈጽመው ይህንን ድርጊት የሚያደርገው ማን ነው? ይህንን የሚያደርገው ህዝብ አመለጣ አጠባቸው አመራሮች፣ እና የክልሉ ልዩ ኃይል እና መከላከያ ሰራው። የሚታሰሩ ሰዎች ፍርድ ቤት ይቀርባሉ አይቀርቡም? የሚያደርጉበት እውነት አይደለም። ከዚህ በፊት አራት ወርና አምስት ወር በፊት የታሰሩ ናቸው። እዚህ ቤት መቅረብ የሚችሉ አሁን በጊዜ በዚህ በሁለት ወርና አንድ ወር ውስጥ የታሰሩት እና አሁን በዚህ ሳምንት ውስጥ የታሰሩት የምጠይቃቸው የለም። ወላድ እናቶች የአንድ ቀንና ሁለት ቀን ወልዳ አራት ቤት ያለችው ሁሉ ተገዳ ነው ታስራለች። እንደውም ነፍስ ጡሮች ታስረዋል። ህፃናት ታስረዋል። ተማሪዎች ታስረዋል። ያልታሰረ የለም። ምሁር ታስረዋል። አርሶ አደር ታስሯል።

እኔም ፈርሃ ለኝ ያለው እንደገና፣ ሁለተኛ ሚስት ያለኝ ሰብላ ስልጥና፣ እሷም እንደዚሁ ከሌሎቱ ሲጠፈትን ተቀርፋ ወይዛ ታስራል ያለች። ሁለት ትዳር ይፈቀዳል? እርሶ ወይስ የፈቱት ማለቶት ነው? ሁለት ትዳር ይፈቀዳል በእናንተ ሃይማኖት ይ ባህል ነው? በሃይማኖት ይፈቀድ በባህል ነው። ሁለት ዘጋፋ ነው። አሀ በባህል ሁለት ትዳር ይፈቀዳል ይፈቀዳል በባል እሺ ቀጥሉ ምንድን ነው ደረሰባቸው ያሉት የደረሱ አንደኛ የመጀመሪያ ባለቤት ከዚህ በፊት መስጠኛ ነች ሶስት ጊዜ ኦፕራሲዮን ሆናለች ሌሊት ከተኛችበት ተይዛ ወደ ስድስት ሰዓት ተኩል እንደዚህ ተይዛ ተገርፋ እስር ቤት ገብታለች አሁን ትንሽ ምን ሆነላል ምን ብርሃን ያለው ሁለተኛ ሚስቱን በዚያው ቀን ሌሊቱ እንደዚህ ስድስት ሰዓት ተኩል ከምናምን አካባቢ እንደዚህ ተይዛ ታፍራ ነው ከነ ልጇ የመጀመሪያ ልጇ ስረኛ ክፍል ተማሪ ነው ልጆት ማለት ነው። በምን ምክንያት ነው ይሄ የደረሰበት እርሶ? እኔ እንግዲህ አስተባባሪም አይደለሁም ግን ደጋፊ ነው።

መንገድ እንግዲህ ከኮንሶ ወደ ጂንካ፣ ከኮንሶ ወደ ኦሞራቴ፣ ከኮንሶ ወደ ያበሎ የሚወርድ መንገዶች አሉ። እነዛ መንገዶች የሚጠቀሙ መንገደኞች ያርፋሉ። አንዳንዴ ቁርስ ለቁርስ ሲሉ ይወርዳሉ። እነዚህ ናቸው። እኛ ግን ባረሶች ወደ ይዘናት ከዛ ከከተማ ወስን በበረሀ ለበረሀ ያው አንዳንዴ ሂድ ሰንጠን ሶስት ከመራቸን እንደዚህ እየተሰበብ የሚያለ ነው። በኮንሶ አሁን ያለውን ሁኔታ በተመለከተና ግለሰቦቹ የሚያነሱትን ጉዳይ ለመጠየቅ የክልሉ ፖሊስ ኮሚሽን ኮሚሽነር አቶ ፍስሀ ጋረደው የእጅ ስልክ ላይ ተደጋጋሚ ሙከራ አድርገን ስልካቸው ባለመነሳቱ ልናገኛቸው አልቻልንም። እንዲሁም የክልሉ መንግስት ቃል አቀባይ ወይዘሮ ሂክማ ሀይረዲን ጋር ተደጋጋሚ ስልክ ደውለን ስልካቸው ባለመነሳቱ ልናገኛቸው አልቻልንም። ነገር ግን ከሀምሳ ቀናት በፊት ይህንኑ የኮንሶ ህዝቦች የሚያነሱትን ቅሬታ አንስተን ጠይቀናቸው በኮንሶ ነገሮች እየተረጋጉ መሆኑን ገልጸው ነበር። ከዚህ በፊት የዞን የመደራጀት ጥያቄ መልስ ካላገኘ አገልግሎት አንስትም ብለው ሲሉ የነበሩ ልጅ ፈጻሚዎችም ጭምር ወደ መደበኛ ስራቸው ማለት ውይይት ከተደረገ በኋላ ወደ መደበኛ ስራቸው ገብተው መስራት የጀመሩበት አግባብ አለ። ሁለተኛ አሁን ከሚባለው አንጻር ስናይ እንደዚህ አይነት የተፈጸመ ድርጊት ምንም ነገር የለም። አሁን ኦልሬዲ ሁሉም ቦታ ላይ ውይይቶች ናቸው። ከህዝብ ጋር ውይይት ነው። በሰላም ጉዳይ ላይ፣ በአንድነት ጉዳይ ላይ ውይይት እያደረግን ነው። ወይዘሮ ሂክማ በወቅቱ ጨምረው ሲናገሩ አባሮባ የተባለውን ቀበሌ በማቃጠል የተጠረጠሩ ሰዎች እየታሰሩ በሚደረገው ምርመራ የተጠረጠሩት እዛው ሲቆዩ፣ የተቀሩት እየተለቀቁ ነው የሚል ምላሽ ሰጥተው ነበር። ያነጋገርናቸው ነዋሪ እንደሚሉት አቤቱታቸውን ሰምቶ የፌዴራል መንግስት ገብቶ መፍትሄ ይሰጠናል ብለው ያምኑ እንደነበር ገልጸዋል። ፌዴራል መንግስት ይሰመናል፣ ይቀርበናል፣ ይመጣል፣ ያድነናል ብለን ብንጠብቅ እስከ ዛሬ የምሰማ ብዙ ጊዜ በተደጋጋሚ ሮጣችን እያሰማን በተደጋጋሚ ደግሞ የቅሬታ ደብዳቤዎች እያስገባን ምላሽ አጥተናል። አሁንም ውሃም የክልሉ መንግስት ብቻ ሳይሆን ፌደራል መንግስቱ ቀርቦ ወይ ልኳንም ቢሆን ልኮ ከዚህ ሲዳ ቢያወጣን እና ቢያድነን ነው እየመረጥናለ ነው። ግን ያጠየቅነው አንድ ጥያቄ ብቻ ነው። ጥያቄው ከዚያ በዞን የመደራጀት መብት ጥያቄ ያጠየቅነው የሚበዙ ጥያቄ ምክንያት እየተዘረ የታሰረ እየተሰደረ የሞተ ነው የምንገኘው። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ከዚሁ ችግር ጋር በተያያዘ ከሁለት ወራት በፊት አንድ የጽሁፍ መግለጫ ይፋ አድርጎ ነበር። መድረክ ያን ጊዜ ይፋ ባደረገው መግለጫው በኮንሶ ህዝብ ላይ ተፈጸመ ላለው ግድያ፣ እስራትና ውድመት ተጠያቂው የኢህአዴግ አምባገነናዊ አገዛዝ ነው ሲል ኮንኖ ነበር። የአካባቢው ነዋሪዎችን መረጃ መሰረት አድርጎም ከ አምስት ሺህ በላይ በባህላዊ የቤት አሰራር ቅርስ የተሰሩና ሌሎችም ቤቶች እንደተቃጠሉ ተቃጠሉ ከ አንድ መቶ ሰዎች በላይ ለሞት እንደተዳረጉ እንደ ተዳረጉ በሺዎች የሚቆጠሩ የኮንሶ ህዝብ ለስደት እንደተዳረጉ የነዋሪዎች ቤቶች ተበርብረው ንብረት መዘረፉና ከ ሶስት መቶ በላይ ለእስራት መዳረጋቸውን የሚገልጸው ይህ የጽሁፍ መግለጫ በመጨረሻም መጨረሻ ም ይህ ጅምላ ጭፍጨፋ ከዘር ማጥፋት እርምጃ በፍጹም ተለይቶ ስለማይታይ የደረሰው ጉዳት በ ገለልተኛ አካል ተጣርቶ ውጤቱ ለመላው የሀገራችን ህዝብና ለዓለም ማህበረሰብ ይፋ እንዲደረግ አጥብቀን እንጠይቃለን ሲል መድረክ በጽሑፍ መግለጫ አውጥቶ ነበር።